ስፖርት ጤና ይስጥልኝ። ዛሬ በተካሄደው የቤልፋስት ማራቶን በሴቶች ምድብ ኢትዮጵያዊቷ ብርሃን ገብረ ሚካኤል አሸንፋለች። ብርሃን ውድድሩን በ2 ሰዓት ከ48 ደቂቃ 26 ሰከንድ ቀዳሚ ሆና ስትጨርስ፣ ሰሜን አየርላንዳዊቷ ላውራ ግርሃም ሁለተኛ፣ እንዲሁም የቼክ ሪፐብሊኳ ራድካ ቹራኖቫ ሶስተኛ ሆነው አጠናቀዋል። የ29 ዓመቷ ብርሃን ውድድሩን ባለፈው ዓመትም ያሸነፈች ሲሆን በዛሬው ውድድርም ከፍተኛ የአሸናፊነት ቅድመ ግምት ተሰጥቷት ነበር። ከዚህ ቀደም በሕንድ በ2 ሰዓት ከ39 ደቂቃ ከ11 ሰከንድ፣ በቤልፋስት በ2 ሰዓት ከ40 ደቂቃ ከ57 ሰከንድ እና በስፔን በ2 ሰዓት 36 ደቂቃ 31 ሰከንድ የማራቶን ውድድሮች ያሸነፈችው ብርሃን በዛሬ ዕለት 42 ኪሎ ሜትሩን በጥንካሬ ስትመራ ነበር። በወንዶቹ ጎራ ኬንያውያን ከ1 እስከ 3 ያለውን ደረጃ ይዘው አጠናቀዋል። ጆኤል ኪፕሳ የዛን ውድድሩን በ2 ሰዓት ከ17 ደቂቃ ከ39 ሰከንድ በሆነ ሰዓት ሲጨርስ የአገሩ ልጆች ኤሪክ ኮኤች እና ዳኑታኑይ ታኑይ ሁለተኛና ሶስተኛ ሆነዋል። በፎርሙላ አንድ የሩሲያ ግራንድ ፕሪ የመኪና እሽቅድድም ትናንት ጀርመናዊው ኒኮ ሮዝበርግ አሸናፊ ሆኗል። ኒኮ ሮዝበርግ ውድድሩን በተከታታይ ለሰባተኛ ጊዜ በማሸነፍ ከማይክል ሹማሃር ጋር ተስተካክሏል። በሩሲያዋ የሶቹ ከተማ በተካሄደው ውድድር ኒኮ ሮዝበርግ ከሌላው የሜርሴዲስ ቡድን አጋሩ ብሪታንያዊው ሉዊስ ሃሚልተን በ12 ሰከንድ ቀድሞ ገብቷል። የፌራሪ ተወዳዳሪው ኪሚ ራይኮነን በሶስተኛነት ሲያጠናቅቅ፣ እድለቢሱ ሴባስቲያን ፌትል ሁለት ጊዜ ከበስተኋላው ተገጭቶ ውድድሩን ገና ከጅማሮ ለማቋረጥ ተገዷል። ካለፈው ጥር ወር ጀምሮ አራት ተከታታይ ውድድሮችን ያሸነፈው ኒኮ ሮዝበርግ በሁለተኛ ደረጃ የሚገኘው የቡድን አጋሩ ሉዊስ ሃሚልተንን በ43 ነጥብ ይመራል። በትናንትና ውድድር ሉዊስ ሃሚልተን ተደጋጋሚ የቴክኒክ እክሎች ገጥመውታል። የሳምንቱ መገባደጃ ውድድር ለኒኮ ሮዝበርግ አስደናቂ ሆኖለታል። የሳምንቱ መጨረሻ አስደናቂ ነበር። መኪኖቹ ለውድድሩ የሚመጥኑና ምርጥ ነበሩ። ኒኮ ሮዝበርግ በግራንድ ፕሪ የመኪና ሽቅድድም ሰባት ጊዜ በማሸነፍ ከጣሊያናዊው አልቤርቶ አስካሪ ከጀርመናውያኑ ማይክል ሹማሃር እና ሴባስቲያን ፌትል ጋር ተስተካክሏል። ወደ እግር ኳስ ስናመራ አስደናቂው ሌስተር ሲቲ በ132 ዓመታት ታሪኩ ለመጀመሪያ ጊዜ የእንግሊዝ ፕሪምየር ሊግ ዋንጫን ከፍ ሊያደርግ ተቃርቧል። በናጠጡ ቱጃሮች የገንዘብ ድጋፍ ጥቂት ክለቦች ብቻ በነገሱበት ውድድር ሌስተር ሲቲ እና አሰልጣኙ ክላውዲዮ ራኔሪ የሰሩት ታሪክ ለእግር ኳስ ተንታኞች፣ ጋዜጠኞች ብቻ ሳይሆን ለክለቡ ደጋፊዎችም የሚታመን አይነት አይደለም። ትናንት ከማንቸስተር ዩናይትድ የተጫወተው ሌስተር ሲቲ አሸንፎ ቢሆን ኖሮ ከፕሪምየር ሊጉ ዋንጫ ላይ ለመጀመሪያ ጊዜ ስሙን ባተጻፈ ነበር በኦልትራፎርድ ስታዲየም በተካሄደው የ 36 ኛው ሳምንት ጨዋታ ፈረንሳዊው አንቶኒ ማርሻል በ በስምንተኛው ደቂቃ ባስቆጠራት ጎል ቀዳሚ ቢሆንም የሌስተር ሲቲ ዋንበል ዌስ ሞርገን በ 17 ኛው ደቂቃ የአቻነቷን ጎል አስቆጥሯል በ 86 ኛው ደቂቃ ዳኒ ድሪንክዋተር በቀይ ካርድ ሲወገድ ምሽቱ ለሌስተር የከፋ መስሎ ነበር የማንቸስተር ዩናይትድ ተጫዋቾች ዳኒ ድሪንክዋተር ሆላንዳዊውን ሜምፊስ ደ ፔን ጎትቶ ሲጥል የፍጹም ቅጣት ምትል ሊሰጠን ይገባል ብለው ቢወተውቱም ዳኛው አልተቀበሏቸውም። አስደናቂ የቡድን ጥንካሬ የተላበሱት ሌስተሮች ዛሬ ምሽት የዋንጫ ተፎካካሪያቸው ቶተንሃም ከሌላው የለንደን ቡድን ቼልሲ ጋር የሚያደርጉትን ጨዋታ በጉጉት የሚጠብቁት ነው። በምሽቱ ጨዋታ ቶተንሃም ከተሸነፈ ሌስተሮች በውድድሩ ሁለት ጨዋታ እየቀራቸው ዋንጫውን ከፍ የሚያደርጉ ይሆናል። ለእንግሊዝ ፕሪሚየር ሊግ እንግዳ ባይሆኑም ለዋንጫ ክብር በቅተው የማያውቁት ጣሊያናዊው ክላውዲዮ ራኔሪ በሚቀጥለው ዓመት በቻምፒዮንስ ሊግ መሳተፋቸው ታላቅ ስኬት ሆኖላቸዋል። ከዚህ ቀደም ቼልሲን ያሰለጠኑት ክላውዲዮ ራኔሪ የሌስተር ሲቲ ዋነኛ ዓላማ ወደ ታችኛው ዲቪዚዮን ከመውረድ መታደግ እንደነበር ያስታውሳሉ። አሁን ያቀርቷል። ደጋፊዎቻቸውም ዋንጫውን እናሸንፋለን እያሉ ሲዘምሩ ይደመጣል። አስደናቂ የውድድር ዘመን ነው። ክለቡን ለመታደግ ነበር ዋነኛ ዓላማችን ነገር ግን እዚህ ደርሰናል። እስከ መጨረሻው ደርሰን መፋለም እንፈልጋለን። በዕለተ ቅዳሜ በደጋፊዎቻቸው ተቃውሞ የገጠማቸው አርሰን ቬንገር በተጋጣሚያቸው ኖርዌጅ ሲቲ ብልጫ ቢወሰድባቸውም አንድ ለባዶ አሸንፏል። የፕሪምየር ሊግ ዋንጫ ፉክክሩን ለሌስተር ሲቲ እና ቶተንሃም የተዉት አርሰናሎች ተዳክመው በታዩበት ጨዋታ ከተቀያሪ ወንበር የተነሳው ዳኒ ዌልቤክ በ59ኛው ደቂቃ ባስቆጠራት ጎል አንድ ለምንም አሸንፏል። ትናንት ምሽት ከሳውዝአምፕተን የተጫወተው ማንቸስተር ሲቲ አራት ለሁለት ተሸንፏል። ሴኔጋላዊው ሳይዶማኒ አስደናቂ ሆኖ በታየበት ጨዋታ ሶስት ግቦችን ከመረብ ሲያሳርፍ ቀሪዋን ሼን ሎንግ አስቆጥሯል። በቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ከሪያል ማድሪድ ጋር የተደለደለው ማንቸስተር ሲቲ በ19 ዓመቱ ናይጄሪያዊ ኬሌቺ ኢህናቾ ሁለት ግቦች ቢያገኝም ጨዋታውን የሚያሸንፍበት ስልት ጠፍቶት ተስተውሏል። ሊቨርፑልና ጀርመናዊው የርገን ክሎፕ ወደ ዌልስ ተጉዘው ሶስት ገብቶባቸው ተመልሰዋል። ጋናዊው አንድሪው አየው ሁለት እንዲሁም ጃክ ኮርክ አንድ በአጠቃላይ ለስዋንሲ ሶስቱን ግቦች ከመረብ ሲያሳርፉ፣ ሊቨርፑሎች በክርስቲያን ቤንቴኬ አማካኝነት አንድ ማስተዛዘኛ አግኝተዋል። በፕሪሚየር ሊጉ ሁለተኛ ደረጃ ላይ የተቀመጠው ቶተንሃም ዛሬ ምሽት ከቼልሲ ጋር የሚያደርጉት ጨዋታ ለቼልሲ የሚፈይደው ነገር ባይኖርም በጉጉት ይጠበቃል። የጨዋታው ውጤት ምናልባትም የፕሪሚየር ሊጉን ዋንጫ ዕጣ ፈንታ ይወስን ይሆናል። በፕሪሚየር ሊጉ ሌስተር ሲቲ በ77 ነጥቦች ቀዳሚውን ደረጃ ሲይዝ አንድ ተስተካካይ ጨዋታ የሚቀረው ቶተንሃም በ69 አርሰናል በ67 እንዲሁም ማንቸስተር ሲቲ በ64 ከሁለት እስከ አራት ያለውን ደረጃ ይዘዋል። በጀርመን ቡንደስሊጋ ባየር ሙንሽንና አሰልጣኝ ፔፕ ጋርዲዮላ እንዳሰቡት አልተሳካላቸውም። በሜዳው አሊያንዝ አሬና ቦሩሺያ ሞንቼ ግላድ ባህን ያስተናገደው ሙንሽን በስድስተኛው ደቂቃ ቶማስ ሙለር ባስቆጠራት ግብ ቀዳሚ ሆኖ ለአራተኛ ተከታታይ ጊዜ ዋንጫውን ያነሳ መስሎ ነበር። በሁለተኛ ደረጃ ከሚገኘው ቦሩሺያ ዶርትሙንድ በሰባት ነጥብ ልዩነት ላይ የሚገኘው ሙንሽን ምሽቱ እንደ እቅዱ አልሰመረለትም። በሁለተኛው አጋማሽ ሰባ ሁለተኛው ደቂቃ የ25 ዓመቱ አንድሬ ሃን ያስቆጠራት ግብ ጨዋታውን በአቻ እንዲጠናቀቅ ባየር ሙንሽንና ደጋፊዎቹም ፈንጠዝያቸውን እንዲያቆዩ ታስገድዳለች። ሺንጂ ካጋዋ፣ አድሪያን ራሞስ፣ ማርኮሪያውስን እና ፒሬ ኤምሪክ ግብ ባስቆጠሩበት የዕለተ ቅዳሜ ጨዋታ ቦሩሺያ ዶርትሙንድ ወልስበርግን አምስት አንድ አሸንፏል። አንድሪያ ሹርለ ለወልስበርግ ማስተዛዘኛ ባስቆጠረበት ምሽት ኦብሚያንግ ሁለት ግቦችን ከመረብ አሳርፏል። በሚቀጥለው ዓመት በአውሮፓ ሊጎች መሳተፍ የማይችለው ወልስበርግ የድንቅ ክህሎት ባለቤት የሆኑ ወጣት ተጫዋቾችን ለማቆየት አጣብቂኝ ውስጥ ገብቷል። በዓመቱ መገባደጃ የቀድሞ ክለቡን ባየር ሙንሽንን መቀላቀል እንደሚፈልግ ያስታወቀው ተከላካዩ ማትስ ሁምልስ በጨዋታው በዶርትሙንድ ደጋፊዎች ተቃውሞ ገጥሞታል። ዶርትሙንድን በጎርጎሮሳዊው 28 ዓመተ ምህረት የተቀላቀለው ሁሜልስ ግን እንዲህ በቀላሉ ሀሳቡ የሚሳካ አይመስልም። ተጫዋቹ በሚቀጥለው ዓመት ለባየር ሙኒክ መጫወት እንደሚፈልግ ይግለጥ እንጂ የዶርትሙንድ ኃላፊ ሃንስ ዮአኪም ቫትዘ በርካሽ ዋጋ እንደማይሸጥ አስታውቀዋል። በቡንደስሊጋው የደረጃ ሰንጠረዥ ግርጌ የሚገኘው ሃኖቨር 96 በዕለተ እሁድ ማለዳ የ19 ዓመት ወጣት አጥቂውን በመኪና አደጋ አጥቷል ወጣቱ አጥቂ ኒክላስ ፋየርበንድ የሚጓዝበት መኪና መንገድ ስቶ በመገልበጡ በተከሰተው አደጋ ሕይወቱ አልፏል በቡንደስሊጋው ባየር ሙንሽን በ82 ነጥቦች ቀዳሚውን ደረጃ ተቆናጧል ቦሩሺያ ዶርትሙንድ በ77 ባየር ሊቨርኩሰን በ57 እንዲሁም ቦሩሺያ ሞንቼ ግላድባህ በ49 ነጥቦች ከ2 እስከ 4 አራተኛ ያለውን ደረጃ ይዘዋል ከጀርመን ወደ ስፔን ስንሻገር በላሊጋው የዋንጫው መድረሻ አሁንም አልለየለትም። ባርሴሎናና አትሌቲኮ ማድሪድ በእኩል 85 ነጥቦች አንገት ለአንገት ተናንቀዋል። ሪያል ማድሪድም ቢሆን በአንድ ነጥብ ዝቅ ብሎ በ84 ነጥቦች ሦስተኛ ደረጃ ላይ ተቀምጧል። በግብ ክፍያ የደረጃ ሰንጠረዡን የሚመራው ባርሴሎና እጅግ ተዳክሞ በታየበት ዕለተ ቅዳሜ ከሪያል ቤቲስ ተጫውቶ ሁለት ለምንም አሸንፏል። ሉዊስ ሱዋሬዝ እና ራኪች ግቦቹን አስቆጥረው ጨዋታውን ያሸንፉ እንጂ ባርሴሎና ዘገምተኛ ሆኖ ታይቷል። አትሌቲኮ ማድሪድና አጥቂው አንቶኒዮ ግሪዝማን አስደናቂ ጉዟቸውን ቀጥለዋል። ከባርሴሎና በፊት የተጫወተው አትሌቲኮ ማድሪድ በ 55 ኛው ደቂቃ ፈረንሳዊው አንቶኒዮ ግሪዝማን ባስቆጠራት ግብ ራዮ ቫልካኖን አንድ ለምንም አሸንፏል። በላሊጋው የበላይ ሆኖ የመጨረስ ተስፋው በባርሴሎናና አትሌቲኮ ማድሪድ ሽንፈቶች ላይ የተመሰረተው ሪያል ማድሪድ በበኩሉ ሪያል ሶሲዳድን አንድ ለባዶ አሸንፏል። ግቧን ያስቆጠረው ዌልሳዊው ጋሬዝ ቤል ነበር። በሚቀጥሉት ሁለት ተከታታይ ቀናት አጓጊው የአውሮፓ ቻምፒዮንስ ሊግ ፍጥጫ ምላሽ ያገኛል። ባለፈው ሳምንት ወደ ስፔን ተጉዞ አንድ ለምንም የተሸነፈው ባየር ሙንሽን በሜዳው ከአትሌቲኮ ማድሪድ ይጫወታል። በዕለቱ ይዘውት በገቡት ታክቲክ በጀርመን መገናኛ ብዙኃን ክፉኛ የተጠለጠሉት ፔፕ ጋርዲዮላ አንቶኒዮ ግሪዝማንን ና በሙሉ መንፈስና አስደናቂ የቡድን ስሜት የሚጫወቱ አትሌቲኮ ማድሪዶችን ለማሸነፍ ጫና አበርትቶባቸዋል የእግር ኳስ ተንታኞች የሚጠቅሷቸው ቁጥሮች ግን ለጋርዲዮላም ይሁን የሙንሽን ደጋፊዎች መርዶ ነጋሪ ይመስላሉ በቻምፒዮንስ ሊግ የደርሶ መልስ ጨዋታዎች ተጋጣሚያቸውን በሜዳቸው አንድ ለዜሮ ካሸነፉት መካከል 69 በመቶ ወደሚቀጥለው ዙር አልፈዋል ረቡዕ ሪያል ማድሪድ በሜዳው ከማንቸስተር ሲቲ ይጫወታል ባለፈው ሳምንት ማንቸስተር ሲቲ በሜዳው ኢትሃድ ግብ ማስቆጠር ተስኖት ታይቷል። ከመሸነፍ የዳነውም በግብ ጠባቂው ጆ ሃርት ድንቅ ብቃት ነበር። በሳንቲያጎ በርናባው ረቡ ምሽት በሚደረገው የመልስ ጨዋታ ጉዳት ላይ የነበረው ክርስቲያኖ ሮናልዶ ወደ ሜዳው ይመለሳል። በፕሪምየር ሊጉ ያልተሳካላቸውና በመጪው ዓመት በስፔናዊው አሰልጣኝ ፔፕ ጋርዲዮላ የሚተኩት ፔሌግሪኒ ስንብታቸውን ለማሳመር በበርናባው አንዳች ተአምር ከተጫዋቾቻቸው መጠበቅ ይኖርባቸዋል። አድማጮቻችን፣ የዛሬው የስፖርት ጥንቅራችን ይህን ይመስል ነበር። እሸቴ በቀለ ነኝ። ጤና ይስጥልኝ።